28, 1963, 200,000 Americans came to Washington to demand complete freedom for everyone. እንደ አውሮፓውያኑ ዘመን አቆጣጠር በ1955 ዓ.ም ገደማ በበርሚንግሃም አላባማ ታዋቂዋ የጥቁር ሕዝቦች የመብት ፋና ዋጊ ሮዛ ፓርክስ በህዝብ ማመላለሻ አውቶቡስ በወቅቱ ህጉ በሚደነግገው መሰረት ከወንበራቸው እንዲነሱ ሲጠየቁ የለም በማለት በወቅቱ እንደ ሰማይ አይታረስም ተብሎ የተደነገገ የመድሎ ህግ የናዱትን ሁለት ቃላት ተነፈሱ፣ በፍጹም። ይህም በተከታታይ የመገለልና የአብሮ አለመሆን ሕጎች ህጎች ላይ እያተኮሩ የህዝብ እንቅስቃሴዎችን ሳቡ። ተማሪዎችና ወጣቶች በየትምህርት ቤታቸው እየተደራጁ በረጅም ርቀት የክፍለ ሀገር አውቶቡሶች ነጮችና ጥቁሮች ተቀላቅለው የመብት ጉዞ ጀመሩ። የመጀመሪያዎቹ የነጻነት ተጓዦች ፍሪደም ራይደርስ መካከል ሬቨረንድ ቤንጃሚን ኮክስ ነበሩባቸው። የዚህ እንቅስቃሴ አካል በመሆኔ ፍጹም ደስታ ነበር የተሰማኝ። የመጀመሪያዎቹ የነጻነት ተጓዦች አስራ ሶስት ነበርን። ከእነዚህም መካከል ሰባቱ ኮኬዥያን ነጮች ነበሩ። እነሱ ይህንን ማድረግ አልነበረባቸውም ነጻነታቸውን ያገኙ ዘሮች ነበሩ ነገር ግን እነሱን ስመለከት በጣም ብርታት አገኘሁ። ብዙም ሳልረዳው ነበር በበጎ ፈቃድ የተቀላቀልኩት ከዚያ ወደ ዲሲ ለስልጠና ተላክን በዋሽንግተን ዲሲ በሀገር አቋራጭ አውቶቡሶች በአውቶቡስ ጣቢያዎችና በመንገድም ሊደርስባቸው ለሚችል ወከባ ስድብና ድብደባ ሥልጠና ይሰጣቸው ጀመር። በዚህ ስልጠና ላይ ከነበሩት የመብት ትግሉ ወጣት መሪዎች የአሁኑ ኮንግረስማን ጆን ሉዊስ ይገኙበታል። ስልጠናቸውን በዋሽንግተን ዲሲ ጨርሰው ለጉዞ በተዘጋጁበት ምሽት የቻይና ምግብ ለራት እየጎረሱ አሰልጣኛቸው በደንብ ብሉ፣ የመጨረሻ ራታችሁ ሊሆን ይችላል ሲል ጆን ሉዊስ የሥራቸውን ከባድነት ያኔ የመረዳታቸውን ይናገራሉ። በሺህ ዘጠኝ መቶ ሃምሳዎቹ እና በስልሳዎቹ መጀመሪያ ኃላፊነት እንዳለብን ይሰማን ነበር። የወጣትነት ጉልበትና ጉጉት ነበረን። ስለዚህ አደባባይ ወጥተን ድምጻችንን በማሰማት ግፊታችንን ቀጠልን። አውቶቡሱ በደቡባዊ የአሜሪካ ግዛት በነጮችና ጥቁሮች መካከል የነበረውን የዘር መድሎ በግልጽ በምታሳየው በበርሚንግሃም አላባማ ዘረኛ ወሮበሎች የነጻነት ተጓዦቹን አውቶቡሶች በሳት ፈንጂዎች አቃጠሉ። በአውቶቡስ ተራው ተጓዦቹን በቦክስና በቆመጥ ደበደቡ። ፈረንጆቹንም ጥቁር አሜሪካውያኖቹንም ሳይለዩ ነበር ድብደባውን የሚያከናውኑት። በወቅቱ የዩናይትድ ስቴትስ ጠቅላይ አቃቢ ሕግ የፕሬዝዳንት ጆን ኤፍ ኬኔዲ ወንድም ሮበርት ኬኔዲ የመብት እንቅስቃሴው መሪ ማርቲን ሉተር ኪንግ ጋር በመደወል ተማጽኖ አቀረቡ። እነዚህ ወጣቶች በወሮበሎች እንዳይገደሉ የሰጉት ጠቅላይ አቃቢ ሕግ ኬኔዲ ወጣቶቹ የነጻነት ጉዟቸውን እንዲያቆሙ ጠየቁ። ከወጣቶቹም ከማርቲን ሉተር ኪንግም የተገኘው ምላሽ ያች የነጻነት ቀን እስክትመጣ ጉዟችንን አናቆምም የሚል ነበር። የ1961 እንደ አውሮፓውያን ዘመን አቆጣጠር የሰላም ተጓዦች እንቅስቃሴ አመቱ ሲገባደድ የፌዴራሉ መንግስት በማንኛውም የሕዝብ ማመላለሻ አውቶቡስ የዘር መድሎን ያማከለ አቀማመጥ እንዳይኖር ነጭ ከፊት ጥቁር፣ ከኋላ ነጭ ተቀምጦ ጥቁር ይነሳ የሚሉ ቅስም የሚሰብሩ የመጓጓዣ ሕጎች ተሰረዙ።